የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በጣም አሳስቧቸዋል በተባለው እና በኢትዮጵያ ትግራይ ክልል የብዙ ሺህ ሰዎችን ሕይወት መቅጠፉ በተነገረለት ቀውስ ላይ ከጠቅላይ ሚኒስትር አብይ ጋር ተገናኝተው እንዲመክሩ ዲሞክራቱን የምክር ቤት ህግ አስፈጻሚ ሴኔተር ሪስ ኩንሰን ወደ ኢትዮጵያ መላካቸው ተነግሯል። በተጨማሪም በክልሉ ላለው ሰብአዊ ቀውስ እገዛ የሚውል ወደ 52 ሚሊዮን ዶላር የሚጠጋ እርዳታ እንደምትሰጥ ያስታወቀችው ዩናይትድ ስቴትስ በክልሉ እየተፈጸመ ነው የተባለው በደልና ጥቃት እንዲቆምና የሰብአዊ መብት ጥሰቶችን የፈጸሙ ተጠያቂ እንዲሆኑ ጠይቃለች። በሮይተርስ የተጠናቀረውን ዝርዝር ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በቅርቡ በሰጡት መግለጫ የኤርትራ ኃይሎች ክልሉን ለቀው በአስቸኳይ እንዲወጡና የኢትዮጵያ መንግስትም በትግራይ የሚያደርገውን የክልል ኃይሎች ስምሪት እንዲያቆም፣ የሰብአዊ እርዳታዎችን ማድረግ የሚቻልበትን መንገዶች ይበልጥ እንዲያመቻች አሳስበዋል። ብሊንከን በመግለጫቸው የፖለቲካ መፍትሄ ካልተሰጠው ሰብአዊ ቀውስ ይበልጥ እየተባባሰ ይሄዳል ብለዋል። በትግራይ የህወሓት ኃይሎችና በመንግስት ወታደሮች መካከል በሚደረገው ጦርነት ብዙ ሺህ ሰዎች መሞታቸው የተነገረ ሲሆን በብዙ መቶ ሺዎች የሚቆጠሩ ሰዎችም እንዲፈናቀሉ ማድረጉ ተዘግቧል። የተባበሩት መንግስታት ድርጅት በክልሉ የተፈጠሩ ሰብዓዊ ጥሰቶች ያሳሰበው መሆኑን ሲገልጽ አንቶኒ ብሊንከንም የአንድን አካባቢ ሰዎች ከአንዳንድ ቦታዎች ለይቶ የማጥፋቱ ድርጊት ተፈጽሟል እስከ ማለት ሄደዋል። የኢትዮጵያ መንግስት ግን የብሊንከንን አስተያየት መሰረተ ቢስና የቅጥፈት ውንጀላ ነው ብሎታል። እንደ አውሮፓ አቆጣጠር፣ ባለፈው ማርች 13 ባወጣው መግለጫም በትግራይ ክልል ዋናው የህግ ማስከበር ዘመቻ ሲካሄድም ሆነ በማብቂያው ሂደት ላይ ሆን ተብሎ የተወሰኑት ሰዎች ላይ ያነጣጠረ የዘር ማጽዳት ነው ተብሎ በየትኛውም መመዘኛ ሊታወቅ ወይም ሊገለጽ የሚችል ነገር የለም በማለት የኢትዮጵያ መንግስት እንዲህ ያሉ ክሶችን አጥብቆ ይቃወማል ብለዋል። የባይደን የደህንነት ጉዳዮች አማካሪ ጃክ ሱሊቫን ባወጡት መግለጫ ሴኔተር ኩንስ የባይደን የረጅም ጊዜ ወዳጅ ናቸው ብለዋል የፕሬዝደንቱ መኖሪያ ከሆነችው ክፍለ ግዛት ደለዌር የተመረጡ መሆናቸውንም ገልጸው፣ በኢትዮጵያ ቆይታቸው ከአፍሪካ ኅብረትም ጋር በጉዳዩ እንደሚመክሩ አስታውቀዋል። ኩንስ ባይደን በአፍሪካ ቀንድ ያለውን አለመረጋጋትና በሰሜን ኢትዮጵያ ትግራይ ያለው ሰብአዊ ቀውስም ያሳሰባቸው መሆኑን ለአፍሪካ መሪዎች ያስረዳሉ ብለዋል። በምክር ቤቱ የውጭ ግንኙነት በአፍሪካና ዓለም አቀፍ የጤና ጉዳዮች ንዑስ ኮሚቴ ውስጥ ያገለገሉት ሴኔተር ኩንስ ከጠቅላይ ሚኒስትር አብይ ጋር ተገናኝተው በፕሬዝደንት ባይደን ስጋት ላይ እንደሚነጋገሩ ተናግረዋል። ጉዟቸውን አስመልክተው ባወጡት መግለጫ እየተባባሰ የመጣው ለአፍሪካ ቀንድ ችግር ሊፈጥር ይችላል የተባለው የትግራይ ክልል ሁኔታ ዩናይትድ ስቴትስ ን በእጅጉ ያሳስባታል ብለዋል። የኢትዮጵያ ፌዴራል ጦር ባለፈው ህዳር ወር ውስጥ በኤርትራ አዋሳኝ በሚገኙ የፌዴራል መንግስት ኃይሎች ላይ ድንገተኛ ጥቃት ፈጽመዋል ያላቸውን የህዋት ኃይሎችን ከመቀሌ አስወግዷል። የኢትዮጵያ መንግስት ጦርነቱ አብቅቷል ቢልም አንዳንድ የተኩስ ልውውጦች በተለያዩ አካባቢዎች መኖራቸውንም አስታውቋል። ዓለም አቀፍ ዲፕሎማቶች፣ በርካታ የአይን ምስክሮችና አንድ የኢትዮጵያ ጀኔራል በክልሉ የኤርትራ ኃይሎች በውጊያው መሳተፋቸውን ቢገልጹም የኢትዮጵያና የኤርትራ መንግስታት ግን አስተባብለዋል። ለአሜሪካ ድምጽ ራዲዮ dari Dede